የደንብ ልብስ ያለበሱ የመንግስት የደህንነት ሰራተኞች ያሏቸው የአመራር አባሎቹን ወደ ጽፈት ቤታቸው ከመግባት አገዱብኝ ሲል የኦሮሞ ፌዴራሊስት ኮንግሬስ አመራር አባላት በትላንትና ዕለት አስታውቀዋል። እርምጃውን የወሰዱት ወገኖች ማንነታቸውንም ሆነ የእገዳውን ምክንያት ለመግለጽ ግን ያለመፍቀዳቸውን ነው ጨምረው የተናገሩት። የኦፌኮ ሊቀመንበር ዶክተር መረራ ጉዲና ዛሬ ግን ሁኔታው መለወጡንም አስረድተዋል። መለስካቸው አምሃ በጉዳይ ዙሪያ ዶክተር መረራን አነጋግሯል። ዶክተር መረራ ጉዲና ትናንት ወደ ጽሕፈት ቤታችሁ እንዳገቡ እንደተከለከላችሁ ተሰምቷል። ለመሆኑ የከለከላችሁ አካል ማን ነው? ማን ብሊበል ብዬ ሲቪል የለበሰት በር ላይ የቆመው ሰው ጠየቅኩም። ሌሎች ሲቪል የለበሱ ሶስት ወይም አራት ነበሩ። ስሙም መናገር አልፈለገም። ለምን ለተከለከልምን ቢጠይቀው እኔ ጉዳዩን ካወቅኩኝ ይበቃል አለኝ። ከዛ በኋላ እንግዲህ በትዕዛዝ የመጡ ሰዎች ጋር መጨቃጨቁ አስፈላጊ ስላልሆነ መኪናዬን አዙበ ድርጅቱ የስራ አስፈጻሚ ስብሰባ ነበር የተሰበሰብነው። ሌሎቹም እንደዚያው ነው። ዛሬ መግባት አይቻልም የተባለው የተመለሱት። እንደዚህ ያሉ ስለማንነታቸው እርግጠኛ ለመሆን የማይቻል ሲሆን የመንግስት አካል ለመሆናቸው ወይም ሌላ አካል ለመሆናቸው እንዴት ማረጋገጥ ይቻላል? ስለዚህ ያልጠየቃችኋቸው። ቢሮአችን ከላይ እና ከታች መግቢያ መንገዶች ከወትሮ የተለየ ፖሊሶች ጠመንጃ ሊያዘን እንጂ ዱላ ይዞ ፖሊሶች ነበሩ። ቆሞ እያዩ ነበር። ከኋላ ድጋፍ እየሰጡ ነው የምለው፣ ምልክት ይሰጠኛል። ለማንኛው ኢህአዴግ በተለያየ ፊት ስለሚሰራ ኢህአዴግ ፊት ለመሆኑ ብዙ አጠራጣሪ አይደለም ማለት ነው። ለመሆኑ ለክልከላው ህጋዊ መሰረቱ ምን እንደሆነ ጠይቃቸዋል? ጠየቁ እኮ ማልባል፣ ለምንድነው የምንከለከለው ብዬ ጠየቅኩኝ። ጉዳዩን እሱ ካወቀ ለሚበቃ ነገረኝ። ስሙም መናገር እንዳልፈለገ ነገረኝ። እያወቀኝ ነው ሳያውቀኝ አይደለም። ስሜን ጠርቶ ነው ያናገረኝ። ለመሆኑ የተከለከላችሁት እናንተ ብቻ ናችሁ ወይስ ሌሎች የመድረክ አባል ድርጅቶች ናቸው የተከለከሉት? ሌሎች የመድረክ አባል ድርጅቶች የዛን ቀን አልመጡም። ሌሎች ሰዎች ግን ወጣቶችን ጠዋት የመጡን ለተከለከሉ ሰምቻለሁ። ዛሬ እንዴት ገባችሁ? ምርኩኝ ማንም የጠየቀኝ የለም። ከሰዓት በኋላ ነው ሁልጊዜም፣ ሄዶ ከሰዓት በኋላ ጌ ተመለስኩኝ። እና ሌሎችም አባላት ነበሩ። ገብተን ወጣል ምንድን ነው ብለው ነው የሚያስቡት፣ ሶስት ነገሮችን ነው የሚጠረጥረው። አንደኛው አርብ እንደሚታወቀው ጋዜጣዊ መግለጫ ሰጥተን ነበር። የፖለቲካ መድረኩ ግግ በጣም አሳሳቢ በሆነ ደረጃ እየጠበበ መምጣቱን ተናግረናል፣ አስምረንበታል። ህዝባዊ ስብሰባዎች፣ ሰላማዊ ሰልፎች መከልከላችን መጨረሻ ላይ የመድረክ ኃላፊዎች የቢሮ ኃላፊውና የአረና ትግራይ አመራር አባል ማዕከላዊ የደህንነት ቢሮ ተጠርቶ ማስጠንቀቂያ እንደት ተሰጥቷችኋል። ኦፊኮ ኦሮሚያ አካባቢ ችግር እየፈጠረ ነው፣ እናንተ ደግሞ ወደ አዲስ አበባ እንዲያመጣ ይህንን እያገዛችሁ ነው የሚል እንደተነገረ ነግሮናል። በዛ ላይ መግለጫ ሰጥቶናል። አንዱ እንግዲህ በዛ መግለጫ የመናደድ አንዱ እንትን ነው። ሁለተኛ ደግሞ በአጋጣሚ እሁድ በተለመደው መንገድ አንድ አንዳቸው በአስራ ሁለት አስራ ሶስት የሚሆኑ የኛ ወጣቶች ተሰብስበ ነበራሉ ስራ አንድ ስራ አስፈጻሚ ኮሚቴ አባል ጋር ለመነጋገር እሱም አንድ ጥርጣሬ ነው ወጣቶች ተሰብስሎ ያደግ አይወድም ስለዚህ እሱን አንድ ይጠረጥራሉ ኦላይ ግን ኦሮሚያ አካባቢ ምናልባት እንደገና እያገረሽ ነው ብዙ ቦታ ችግሮች እየተፈጠሩ ነው ዛሬም ለምሳሌ ወለጋ ግዳሚ ላይ ሰፊ ችግር አለ ሐራር መቻራ ላይ ብዙ ሰውም ተገድለዋል፣ የሚል ሪፖርት እየደረሰ ነው። ችግር አለ። ሰሞኑን ግን ደበረት አምቦ፣ ዛሬም ባብች የሚባል አምቦ የመጨረሻው ዳር ዳር ያለው ከተማ፣ ቀርሳም ሙኔሳ የሚባል አካባቢ፣ ዶረናም ያደለው አካባቢ ብዙ ቦታ እየሰማውኝ ነው። ዛሬም ቢሆን ብዙ ቦታ ችግሮች አሉ። ህዝብና የመንግስት ኃይሎች እየተጋጩ ነው የሚል ሪፖርት አለ። ከብዙ ቦታ እየደውሉ እየነገሩ ነው። ስለዚህ ሊያገረሸ የመጣ የኦሮሞ አካባቢ ሁኔታም ምናልባት ለመንግስት አሳሳቢ እየሆነ ነው የምንለው ባካቸውን ወደ ብሔራዊ ውቅ ህድ ወደ ብሄራዊ መግባባት ሀገሪቷንና ህዝቦቸዋን ምሩ። ድሮ በለመዳችሁበት መንገድ መግዛት ችግር እየተፈጠረ ነው። ሂዶ የሚባለውም የህዝቡ ውክልና ሊያገኝ አልቻለም። ነገር አድርጉ እያል እንግዲህ እነሱ ሊሰሙ በሚችሉበት መንገድ በሚዲያ እናወራለን። አሜሪካኖችም ከሚመለከታቸው የፖለቲካ ኃይሎች ከህዝቡ ጋር ተነጋገሩ ብለናል ብሎ ሲያወሩ እንሰማለን። ግን ምንም ነው፣ እስካሁን ድረስ ከዚህ እንግዲህ እኛን የሚያገኘው አካባቢው ለእናንተም፣ ለአለም አቀፍ ማህበረሰቡ እንግዲህ የህዝቡን ችግር እና ብሶት የምንናገረው አንዱ እኛ ስለሆን፣ ይሁንም በመጥላት ሊሆን ይችላል። እንግዲህ ከሦስቱ አንዳቸው ይሆናል የሚል ጥርጣሬ አለን። ይሄ ሁኔታውን የማርገብና ሁኔታውን የማረራራትን በተመለከተ እናንተን ከዚህ የተሻለ ወይም የተለየ ከመንግስት ጋር ልታደርጉት የምችሉት ነገር ይታያቸዋል። ለምን አይታየንም? ህዝብ እኮ ሰላም ይፈልጋል። ማንም ሰላም የማይፈልግ ህዝብ የለም። ችግሮኮ፣ መንግስት ድሮ በለመድኩበት መንገድ ካልገዛው ነው የሚለው። እንደሚታወቀው እንግዲህ ያደግ ለሀያ አራት ሀያ አምስት ዓመታት ሲገዛ የነበረው ህዝብ ጥያቄ ሲጠይቅ ወደ ማፈኑ፣ ወደ መደብደቡ፣ ወደ ማሰሩ፣ አልፎ አልፎ ወደ መግደሉ ይወዳል። በዚያ ነው ሀያ አራት ሀያ አምስት ዓመት የኖረው እና አሁን ግን ኢህአደግ በለመደበት መግዛት እየሞከረ ነው ህዝቡ ደግሞ መብት አለኝ የመጠየቅ የመናገር እየጠየቀ ነው እዚህ መሀል ውጥረት እየተፈጠረ ነው ማለት ነው ስለ መሬት ዘረፋ ብቻ ሳይሆን ስለ መልካም አስተዳደርም እነሱ ማምነዋል በአደባባይ መሬት ዘረፍ እንደነበረ መልካም አስተዳደር እንዳልነበረ እነሱም በአደባ አምናል ያንን እየጠየቀ ነው ስለዚህ እዛ አካባቢ ያገዘ ያለመግባባት ነው በመንግስት እና በህዝብ መካከል የተፈጠረው ስለዚህ ህዝብ በሰላም ተረጋግቶ መብቱ የተከበረለት ለመኖር የሚያደርገውን ጥያቄ ያድግ በሰላማዊ መንገድ ከመለሰ ወደ ብሔራዊ እርቅ ለመምራት ከተዘጋጀ እኛ የዛ አካል ለመሆን የማንችልበት የማንፈልግበት ምክንያት የለም እና ችግሩ እሱ ነው ማለት ነው በጣም አመሰግናለሁ ዶክተር መረራ ስለጊዜው እሱ ይህን ለተሰጠኝ ዕድል አመሰግናለሁ